ማህደር ዜና፣ ኢትዮጵያን ከከፋ ፖለቲካዊ ምስቅልቅል፣ ጎሳዊ ግድያ፣ ግጭት የከተተው ምንድን ነው? መፍትሄ ያለው ሲሆን ከዚህ በፊት ብዙዎች ብዙ ጊዜ ጠይቀናል። ምስቅልቅል፣ ግጭት፣ ግድያው ግን ባሰ እንጂ በእርግጥ አልቀነሰም። ዛሬም እንደገና እንጠይቃለን። ሁለት ጥያቄ፣ አራት ተናጋሪዎች፣ ሶስት መልስ። አብራችሁን ቆዩ። የቀድሞው የኢትዮጵያ ፕሬዚደንት ኮሎኔል መንግስቱ ኃይለማርያም ወደ ሞስኮ በሚመላለሱበት በ1960ዎቹ ማብቂያ በአንዱ ጉዟቸው ከያዟቸው ሰነዶች አንዱ የኢትዮጵያን የፖለቲካ ካርታ ነበረ ካርታው መንግስቱ ራሳቸው እንዳሉት መንግስታቸው ጥራቢዎት የሚላቸው ኃይላት የሚቆጣጠሩትን ወይም በመንግስት ኃይላት ላይ ጥቃት የሚያደርሱበትን አካባቢ የሚያመለክት ነው። አዘጋጆቹም ብልጥብጤዎች ናቸው። ኢትዮጵያ ከሶቪየት ሕብረት ጠቀም ያለ ጦር መሳሪያ እንድታገኝ አስበው ጸረ ሕዝቦች የሚሏቸው ተቃዋሚዎቻቸው የሚቆጣጠሩ ወይም የሚያጠቁበትን አካባቢ ጨመርመራ አድርገው ምልክት አድርገውበታል። ምልክቱ በቀይ ቀለም ነው የተደረገው። ሊቀመንበር መንግስቱ ለሶቪየት ሕብረቱ አስተናጋጃቸው ለሊዮኔድ ብሬዥኔቭ በቃል የሚያስረዱትን ካስረዱ በኋላ በስዕል ለማረጋገጥ ያን ካርታ ጠረጴዛቸው ላይ ያነጠፉት። ብሬዥኔቭ ካርታውን ሲያውም ከጥቂት አካባቢዎች በስተቀር የኢትዮጵያ ግዛቶች በሙሉ ቀይ በቀይ ተለቅልቀዋል። ጸረ አብዮተኞች ተቆጣጥረውታል ወይም እያጠቁት ነው ማለት ነው ትርጉሙ። ብሬዥኔቭ እንግዳቸውን ጠየቁ። ጓድ ሊቀመንበር፣ ይህ ሁሉ ስፍራ ጸረ አብዮተኞች ከያዙት አብዮተኞቹ የመንግስት ኃይላት ያላችሁት የት ነው? በአርባ አምስተኛ ዓመቱ ግድም፣ ዘንድሮ ብዙ ኢትዮጵያውያን መንግስት አለ ይሆን እያሉ ይጠይቃሉ። ትግራይ ፈርሳለች። መተማ መዳረሻም ለሱዳን ገብራለች። ቋራ በቅማንት ሸማቂዎች ትታወካለች። መተከል፣ ካማሺ፣ ወለጋ አስከሬን ይቀበር ቁስለኛ ይቆጠር ተፈናቃይ ይሰላባቸዋል። ደቡብ ኢትዮጵያ ጌዲዮም፣ ሲዳማ፣ ቡርጂ፣ ጉጂ ብቻም አካባቢ ስንጠራም ዘር ስንዘረዝር አስከሬን ስንቆጥር ተፈናቃይ ስናሰላም፣ ሶስት ዓመት ደፈነን። ዛሬም ጉራ ፈርዳም አማሮ ሌላም እንላለን ምስራቅ ኢትዮጵያ ከሃማራይሳ እስከ መተሃራ የተገደሉ የተፈናቀሉ የተዘረፉ በሚሊዮን ቆጥረናል ዘንድሮም የአፋርና ኢሳ ውጊያ የሚያረግፍ የሚያፈናቅለውን ኢትዮጵያዊን ቆጥራለን ልጅ ከአዋቂ ሴት ከወንድ በሽተኛ ከጤነኛ ሳይለይ በዘሩ ብቻ እየተለየ የመገደሉ ጭካኔ የኢትዮጵያውያንን እውቀት እድገት ርኅሩኅነት ሃይማኖተኛነትንም እያጠያየቅ ነው። የካላን ኮሌጅ ዩናይትድ ስቴትስ ባልደረባ ፕሮፌሰር መሐመድ አባጀበል ጣሂሮ ሜካናይዝድ ይሉታል ግድያውን ረፍራፋ። አሁን ጥሩ ነጥብ ነው ያነሳኸው ነጋሽ። ለሚሞተው ሰው መጮው መቻል አለብን። ማንም ይሁን ሰው መሞት የለበትም። ይሄ ደግሞ የምናውቀው አይነት ግድያ አይደለም። ሰው ተጣልቶ በመሬት በውሃ ላይ ሰው ይገዳደላል። ድሮም ያለ ነገር ነው። አንድ ሰው ነው ወይ ሁለት ሰው ነው የሚገዳደል ከዛ በኋላ በሽምግልና ያልቃል። ይሄ ያ አይደለም። ይሄ መካናይዝድ ግድያ ነው። ሰውን መረፍረፍ በህይወት የተረፉ ተፈናቃዮች፣ የእርዳታ ድርጅት ሰራተኞች፣ ታዛቢዎችም መንግስት የት ነው ያለው ብለው ሲጠይቁ አጣየም ጋየች። በእርግጥ መንግስት አለ ይሆን? ባይኖርስ? ኢትዮጵያዊ በኢትዮጵያዊው ላይ ይህን ያክል ጨካኝ ያደረገው ምን ይሆን? ፋሲል እጅጉ በኖርዌይ የአርክቲክ ዩኒቨርሲቲ መምህር ናቸው። ተወልጄ ያደግኩት አጣየ ነው። በዚሁ አካባቢ አብረን ስንኖር፣ አንተም እንደተናገርከው እነዚህ የተለያዩ ብሔረሰቦች በአንድነት የሚኖሩበት አካባቢ ከመሆኑ አንጻር በአንድ ገበያ የሚጠቀሙ በጋብቻ የተሳሰሩ ሳሂብ በመሆን በሀዘንም ሆነ በደስታ ጊዜ በአንድ ላይ የመቆም የባህል እሴት ያላቸው ህዝቦች ናቸው። ነበርኔ የሚባለው አርጎባው፣ አማራው፣ ኦሮሞው ትንሽ ራቅ ቢልም አፋሩ። ሳሂብ ወዳጅ እንደማለት ነው። ዛሬ አንዱ ገዳይ ሌላው ሟች ነው ባለፉት ሶስት አመታት እየተበራከተና እየጎላ ሄደ ነገሩየውን እያባባሰ የመጣው ነገር የክልሉ መንግስትም ሆነ ፌዴራሉ መንግስት በግልጽነት መረጃን የመስጠት ኃላፊነትን በተግባር አልተወጣም የሚል እምነት አለኝ ችግሮች በተፈጠሩ ማግስት ለችግሩ ትኩረት ባልሰጠ መልኩ የመንግስት ባለስልጣናት ኔትሮ የስራ ክንውናቸውን እያካሄዱ በሚመስልበት ሁኔታ ላይ እና እንደገና መንግስት አለ ጠቅላይ ሚኒስትር አብይ አህመድ በቀጥታ ተጠይቀው በቀጥታ የሰጡት መልስ መኖር አለመኖሩን አናውቅም። በቀደም በሰጡት ማብራሪያ እንዳሉት ግን አጣየን ይሁን ወለጋን ከማሽንም በል ገዋኔን፣ መተከልን ይሁን አማሮን የሚያበጣብጠው የዘር ክፉደዌ መነሻው የዛሬ 50 ዓመት የነበረው አጓጉል ውርስ ቅርስ ነው። አሁን ኢትዮጵያ ውስጥ ያበበው የፖለቲካ እሳቤ የዛሬ 50ና 60 ዓመት የመጣው ኢትዮጵያ ውስጥ የተወለደ አይደለም። ተወልዶ ዲዛይን ተደርጎ ተልኮልን እኛ ደግሞ እንደ ባለቤት ከባለቤቶቹ በላይ እርስ በርስ የተፋጀንበት ሀሳብ ነው ዛሬ እያጨረሰን ያለ ይሆን ይሆን። የቀድሞ የኢሂደን መሪና የፖለቲካ ተንታኝ ያሬድ ጥበቡ ግን ዋና ተጠያቂው መንግስት ነው ባይ ናቸው። በዋናው መልኩ የመንግስት ቸልተኝነትን በለው ግዴለሽነትን በለው ቅደም ተከተል አለማወቅ እንበለው በዚህ ሶስት ዓመት ውስጥ ህግን ለማስከበር አለመቻል ራሱ ህግ የሚጠስ መሆን የደህንነት መዋቅሩ ደግሞ የሚሰራ ለመሆን ጠቅላይ ሚኒስትሩ እንደገለጹት አስቀድሞ የነበረው ደህንነት የቤተሰብ መዋቅር ነው የነበረው፣ እሱን ለመተካት ጊዜ ወሰደ ምናምን ብለዋል እና የቤተሰብ ያሉትንም ያህል እንኳን በኢህአዴግ ዘመን የነበረውን የደህንነት መዋቅር ማደራጀት የቻሉ አይመስልም። ምክንያቱም አስቀድሞ ጥቃቶች ሊደርሱ በሚችሉባቸው ቦታዎች ሰራዊት ማስተማራትም መከላከልም የቻሉባቸው አንድም ሁኔታዎች የሉም። በዚህ የሶስት አመት ጊዜ ውስጥ ግድያ፣ ጥፋት፣ ውድመቱን ለማስቆም መንግስት ሁነኛ እርምጃ አለመውሰዱ ፕሮፌሰር መሐመድ እንደሚሉት የከሸፈ መንግስትነቱን ጠቋሚ ነው። ወደ ባሰ መጥፎ ይህን ነው። ሀገር ሆኖ ለመቀጠል መጀመሪያ ሰላም ያስፈልጋል። ድሃም ሰው መብት አለው እኮ። በሰላም ወጥቶ መግባት መብት ነው። ይሄንን ማስጠበቅ መቻል አለበት። የኢትዮጵያ መንግስት ይሄንን ሰላምን መጠበቅ ማስጠበቅ ካልቻለ መንግስት መሆን አይችልም። ምርጫ ምናምን ይሄ ቅንጦት ነው። ሰው በሰላም ወጥቶ መግባት የማይችልበት ሀገር ሰው ከዚህ ከአሜሪካ እና ከአውሮፓ ሀገር ቤት መሄድ የሚፈራ ከሆነ ፌልድ ስቴት ማለት ይሄ ነው። አቶ ያሬድ ሁኔታውን አስፈሪ ይሉታል። መንግስትን ደግሞ መንግስትን ደግሞ የግጭት ትርምሱ አካል ተብሎ እንዲጠረጥ ጠርቅ የሚያደርግ ትንሽ አስፈሪ ጊዜ ነው ለኢትዮጵያ። ጠቅላይ ሚኒስትሩ ኃላፊነታቸው መወጣት የቻሉ አይመስለኝም። መወጣት ደግሞ ያልቻሉት አቅም ስላነሳቸው ብቻ ሳይሆን ኃላፊነታቸውን ያለመረዳት፣ ደኅንነትና ሰላም የሕዝቦችን ውሎ በሰላም ውሎ ማደር ያለ ስጋት የመኖር መብት በተለይ በኦሮሚያ ክልል ያሉ ኢትዮጵያውያን ሳይፈሩ ገላቸውን ሰደው በኢትዮጵያዊነታቸው የመኖር መብታቸውን ያለመቀበል፣ እነዚህ ብሔርተኝነት የኦሮሞ ብሔርተኝነት ያስተሳሰብ ችግሮች ምናልባት ጠቅላይ ሚኒስትሩን የሚፈትኑ ችግሮች ሊሆኑ ይችላሉ። በአደባባይ ከሚናገሯቸው የኢትዮጵያ ፍቅር ቃላቶች ባሻገር ብሎ ማየት ተገቢ ነው ብዬ አስባለሁ። ኢትዮጵያ ትፈርሳለች ብለው የሚሰጉ እንዳሉ ሁሉ ሰጊዎችን ሟርተኞች እያሉ የሚያበሻቅጡም ብዙዎች ናቸው። ሰጊዎቹ ግን ኢትዮጵያ መፍረስ የጀመረችው ሰሜን ክፍለ ግዛቷን ከነወደቦቿ ወደቦቿ በሺ983 ስታጣ ነው ይላሉ። እነዚያኞች ለዚህም መልስ አላቸው። ሟርተኞች የሚል ሐቅም ሆነ ሟርት የድህረ ሺ983ቷ ኢትዮጵያ ከከፋ ጥፋት ወይም ስጋተኞች እንደሚሉት ከመፍረስ የምትድንበት ብልሃት ይኖር ይሆን ረዳት ፕሮፌሰር ፋሲል እጅጉ መንግስት በእርግጥ መንግስት መሆን አለበት ይላሉ መንግስት ጉዳዩን በጥልቅ መርምሮ በአስተሳሰቡም ሆነ የተግባሩን ምንጭ ማድረግ ካለበት ብዬ አስባለሁ አጥፊዎችን ወይም ተባባሪዎቻቸውን ለህግ የማቅረብና ድርጊቱንም መኮነን አለበት። መንግስት ግንባር ቀደም ሆኖ የመንግስት አመራር አካላትም ሆኑ ግለሰቦች የጠብ ቀስቃሽ ንግግሮችን ወይም ምልከታዎችን በአደባባ ላይም ሆነ በሶሻል ሚዲያ ማቅረብ ነገሩን ያባብሰዋል ብዬ አስባለሁ። አቶ ያሬድ ጥበቡ የእሳቸው ትውልድ በሺ ዘጠኝ መቶ ስልሳዎቹ የጮኸለትን ግን ያለቀበትን እንደ መፍትሄ ይጠቁማሉ። ከዚህ ምስቅልቅል መውጫው የዛሬ አርባ ስድስት አመት ከወታደራዊ አገዛዝ ይልቅ ጊዜያዊ ህዝባዊ መንግስት ይሻላል ብለን እንደ ኢህአፓ አባልነታችን በዛ ፓርቲ ስም የጮህነው ጩኸት ለቀይ ሽብር ያጋለጠን ጩኸት፣ ስልጣንን ለመግራት የነበረን ፍላጎት ዛሬም ከአርባ ስድስት አመት በኋላ ሌላ መውጫ ኢትዮጵያ ያላት አይመስለኝም ሁሉን የፖለቲካ ሀይሎች ያካተተ በረሃ ያለውንም የነ ጃልመሮን ሰራዊት መሪዎችንም ሆነ በከተማ ያለውን ኦነግ በበረሃ ያለውን የትግራይ መከላከያ ሰራዊት የሚባለውንም ሆነ ትግራይ ከተሞች ውስጥ ያለውን የቲፒልፍን መዋቅር ያሳተፈ የብልጽግናን መዋቅሮች ያሳተፈ እስር ቤት ያሉትን የነጃዋርን ጃዋርን የነ በቀለ ገርባን ድምፅ ያካተተ ሁሉን የፖለቲካ ሀይሎች ያካተተ የሽግግር ጉባኤ ማካሄድ ያስፈልጋል። ከዚህ የሽግግር ጉባኤ የሚወጣ የሽግግር ምክር ቤት ያስፈልጋል። ይሄ ምክር ቤት የሚመርጠው የስራ አስፈፃሚ ያስፈልጋል። በዚህ መንገድ ብቻ ነው የተሻለ ሽግግር ማድረግ የምንችለው። ጠቅላይ ሚኒስትር አብይ አህመድ በቀደም እንዳሉት ግን ከምርጫ ውጭ ሌላውን አማራጭ የሚቀበሉት አይመስሉም። ኢትዮጵያ ረዥም ዘመን የሚቆጠር እድሜ ያላት ቢሆንም የሚያስተዳድሯትን መሪዎች መርጣ በህዝብ ፍቃድ በህዝብ ይውንታ የተመረጡ ሰዎችን ስልጣን የማስያዝ ልምምዷ በጣም አናሳ ነው፣ ወይም የለም፣ አልነበረም። በዚህም ምክንያት ነው አሁንም ከምርጫ ይልቅ ሌሎች አማራጮች እንደ ጥሩ ነገር የሚታዩት። ልምምድ የለም። ፕሮፌሰር መሐመድ አባጀበል ጣሂሮ የምርጫውን አማራጭ አማራጭ አይሉትም። ጠቅላይ ሚኒስትር አብይ አንድ ነገር ማድረግ ያለበት ይመስለኛል። እሱ ምንድን ነው? ስልጣን ለመልቀቅ መዘጋጀት አብይ አህመድ ስልጣን ላለመልቀቅ ብዙ ነገር ያደርጋል በተለይ አሁን ምርጫ ይባላል ግን ተመራጮች እስር ቤት ነው ያሉት እነ ጀዋር መሐመድ እነ በቀለ ገርባ እነ ሀምዛ ቦረና ሌሎችም ሰውን እንደዚህ እስር ቤት አግሮ ምርጫ እንዴት ሊሆን ይችላል ይሄ የሚሆን ነገር አይደለም ጠቅላይ ሚኒስተር አብይ አህመድ በንዴት ባይሁክ ኮርኩሩክ ስልጣን አልለቅም አይነት ነገር። በቀደም ፓርላማ ላይ ያደረገው ንግግር ይ በጣም ነው ያዘንኩት። እኔ ካልመድረም ሀገር ትጠፋል። ኖ እንደዛ፣ መንግስቱ ሀይለ ማርያም እንደዛ ሲለን ነበር። ሀይለ ስላሴንም በከፊሉ ደርሻለሁ። እኔ ጃንሆይ ከሞቱ ፀሐይ አትወጣም ሲባል እኔ ልጅ ነበርኩ። ፈራ ነበሩ እየመሰለ እና አንተም ከሌለ አብይ አህመድ ሀገር ምንም አይሆንም። ሀገር ይቀጥላል። የአንተ ተቃዋሚ በሙሉ ሀገር አጥፊ አይደለም። ምርጫ የሚለው ነገር እኮ አሁን ኦልሬዲ ተቀባይነት የለውም። ምክንያቱም በተለይ በኦሮሚያ ውስጥ ተቀባይነት የለውም። እነ ጀዋር ሙሐመድን አስሮ ምንም ምክንያት ምርጫ ማድረግ ይሄ ቀልድ ይመስላል። አሁን እንደምናየው በኦሮሚያ ብቻ ሳይሆን በአማራ ክልልም ማንዴት የሚያገኙ አይመስለኝም። ምክንያቱም ሰው እንደዛ በነቂስ ወጥቶ ብስግና አይወክለንም። በህዝብና በመንግስት መካከል ትልቅ ቅራኔ አለ። ይሄን ደግሞ ሪስፔክት ማድረግ መቻል አለባቸው። ህዝብን ማክበር መቻል አለበት አንድ ጠቅላይ ሚኒስትር ምንም አታመጡ ምናምን ብሎ መደንፋት ይሄ ትክክል አይደለም፣ እና በጣም ችግር ነው። ቁጭ ብሎ ከሚቃወሙት ሰዎች ጋር ማውራት መቻል አለበት አብይ አህመድ አይሆንም። ምርጫ ምርጫ እንዴት ይሆናል? ሰው ታስሮ ሰላም በሌለበት ሰው በማይመዘገብበት እንዴት ነው ምርጫ መሆን የሚችለው? እነሱ በግድም ይሄን ምርጫ የሚያደርጉ ከሆነ ማንዴት አይኖር፣ ተቀባይነት አይኖረው ኦልሬዲ፣ የወደቀ ምርጫ ነው። ይሄንን አቁመው እነጀዋር መሐመድን ፈተው ከነሱም ጋር ከየአማራን ህዝብ እወክላለሁ ከሚሉ ሰዎችም ጋር ከሌሎችም ጋር ከሁሉም ስቴክ ሆልደር ጋር ቁጭ ብሎ መወያየት ነው። አብይ አህመድ። ነጋሽ መሐመድ ነኝ። እስኪ እንደገና ቸር ያሰማን።